በሰሜን አሜሪካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃነ ጳጳሳት በኢትዮጵያ ወቅታዊ ጉዳዮች ዙሪያ ከዩናይትድ ስቴትስ ባለስልጣናት ጋር ተነጋገሩ። በዩናይትድ ስቴትስ የተለያዩ ግዛቶች እና በካናዳ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃነ ጳጳሳት በሰሜን ኢትዮጵያ የሚካሄደውን ጦርነት አስመልክቶ ስጋት አሳድሮብናል ባሉትና የዩናይትድ ስቴትስ በያዘችው አቋም ዙሪያ ነው። ከውጭ ጉዳይ መስሪያ ቤት ኃላፊዎችና እንዲሁም ከአንዳንድ የዩናይትድ ስቴትስ ምክር ቤት አባላት ጋር የተነጋገሩት የሃይማኖት አባቶቹ ሰሞኑን ከባለስልጣናቱ እና ከምክር ቤት አባላቱ ጋር ያደረጉትን እንቅስቃሴ የተከታተለው አሉላ ከበደ ተከታዩን ዘገባ አጠናቅሯል። አስራ ሁለቱ ሊቃነ ጳጳሳት ከትላንት በስቲያ ረቡዕና ትላንት ሐሙስ ባደረጉት የሁለት ቀናት እንቅስቃሴያቸው ለረፍት ከተዘጋው የተወካዮች ምክር ቤት የሁለት አባላትና የዘጠኝ የእንደራሴዎች ምክር ቤት አባላት ተወካዮች ጋር በርቀት በኢንተርኔት አማካኝነት በተሰናዱ ስነ ስርዓቶችና በየጽህፈት ቤቶቻቸውም በአካል በመገኘት ነው። አሳስቦናል ያሉትን በመዘርዘር ያስረዱት ከየትኛውም ጎሳ ይሁኑ የየትኛው ሃይማኖት ተከታይ ንጹሐን ዜጎች በከንቱ የሚገደሉባቸውን ዘግናኝና የጭካኔ ድርጊቶች በማውገዝ አጋርነታችሁን ታሳዩን ዘንድ እንሻለን ያሉት የሃይማኖት መሪዎች በቅርቡ ተፈጸሙ ያሏቸውንም ጥቃቶች አውስተዋል። በሰሜን ኢትዮጵያው ግጭት በተለይም በአማራና በአፋር ክልል ያላባራ ያሉት ጥቃት በአካባቢው ከፍተኛ ሰብአዊ ጉዳት ማስከተሉን የተናገሩት የሃይማኖት መሪዎች በህወሓት ኃይሎች ሆን ተብለው ይፈጸማሉ ባሏቸው ሰላማዊ ሰዎችን ኢላማ ያደረጉ አስከፊ ጥቃቶች በሺዎች የሚቆጠሩ ንጹሐን ዜጎች መገደላቸውን፣ በመጠለያ ካምፕ ያሉ ተፈናቃዮች ላይ በተሰነዘረ ጥቃት በመቶዎች የሚቆጠሩ ሕፃናትና ሴቶች ህይወት መጥፋቱን ቁጥሩ ሚሊዮን እንደሚደርስ የሚገመት ህዝብ ከቀዩ መፈናቀሉንና ለከፋ ረሃብ መጋለጡን በመዘርዘር እየሆነ ባለው ነገር ተረብሸናል ሲሉ ዩናይትድ ስቴትስ ተጨባጭ ያሉትን እውነታ በመረዳት የኢትዮጵያን ህዝብ እንድትረዳ ሲሉ ተማጽነዋል። በትግራይ ያሉ ወገኖቻችን ችግር ያሳስበናል። ለረሃብና ለርዛት የዳረጉና ልጆቻቸውንም በኃይል አስገድደው ለጦርነት እየማገዱ ያሉ ቡድኖችን በማስቆምም ህዝቡ ሰላም ማግኘት አለበት ብለዋል። ለተረጂዎች የሚላክ የሰብአዊ እርዳታ ዓላማውን በሚጻረር መልኩ ለተዋጊዎች እንደሚላክ የእርዳታ አቅርቦት ሂደቱን የሚያደናቅፉ ደንቃር ናቸው ያሏቸውን ፈተናዎች እንዲሁም በአማራ ክልል የእርዳታ ምግብ በህወሀት ተዋጊዎች መዘረፉን በረድኤት ድርጅቶቹ በራሳቸው ጭምር ተረጋግጠዋል ሲሉ ለምክር ቤቱ አባላትና ለተወካዮቻቸው የተናገሩት የሃይማኖት መሪዎች በመንገዳቸው ላይ ያገኙትን በሙሉ ያጠፋሉ ሲሉ በከሰሷቸው በእነኚህ ኃይሎች ቅዱሳን ሃይማኖታዊ ስፍራዎች ተደፍረዋል። የሆስፒታሎችን የክሊኒኮችንና የትምህርት ቤቶችን እንዲሁም የሌሎች ማህበራዊ አገልግሎቶች እና የሲቪል ተቋማት ንብረቶች ያለ አግባብ ማውደም የየዕለት ተግባር ሆኗል ሲሉም ወቅሰዋል። የሃይማኖት መሪዎቹ ከምክር ቤቱ አባላት በተጨማሪም ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት ዩኤስአይዲ እና የዩናይትድ ስቴትስ ዓለም አቀፍ የንግድ አስተዳደር ጽህፈት ቤት ተወካዮች ጋርም ረዥም ሰዓት የወሰዱ ውይይቶችና ክርክሮችን አድርገዋል። ከዩናይትድ ስቴትስ ስትራቴጂያዊ ጥቅሞችም ሆነ ረዥም ዘመን ከዘለቀው የሁለቱ ሀገሮች ታሪካዊ ግንኙነት አንጻር ዩናይትድ ስቴትስ ኢትዮጵያን አስመልክቶ የያዘችው አቋም ትክክል አይደለም ሲሉ የሞገቱት ሊቃነ ጳጳሳት ዓላማቸውም አገራቸው ያደረጓት ዩናይትድ ስቴትስ በትውልድ ሀገራቸው ኢትዮጵያ በተለይም በሰሜናዊ የአገሪቱ ክፍል ባለው ግጭት አዎንታዊ ያሉትን ሚና ትጫወት ዘንድ መጠየቅ መሆኑን ከምስሪያ ቤታቸው ተቀብለው ላነጋገሯቸው የውጭ ጉዳይና የዩኤስኤአይዲ ተወካዮች አመልክተዋል። ባለስልጣናቱ በበኩላቸው በኢትዮጵያ ያለው ሁኔታ እንዲቀየር ወሳኝ ያሏቸውን ሶስት ነጥቦች፣ አንደኛ፣ በአስቸኳይ ጦርነቱ እንዲቆም፣ ሁለተኛ፣ ድርድር እንዲካሄድ፣ ሶስተኛ፣ የእርዳታ አቅርቦት ያለምንም ገደብ መድረስ እንዲችል የኢትዮጵያ መንግስት ተፈጻሚ ማድረግ አለበት የሚሉትን የባይደንን አስተዳደር አቋም አጽንኦት ሰጥተው ተናግረዋል። ህዝብ ላይ ላደረሱት ጉዳት በወንጀል የሚጠየቁ ካሏቸውና በአሸባሪነት ከሚፈረጅ ቡድን ጋር መነጋገር አይቻልም ያሉት የሃይማኖት አባቶች በበኩላቸው የኢትዮጵያ መንግስት ህዝቡን መርዳት እንዳይችል እየተደረገ ነው ሲሉም አማረዋል። ኢትዮጵያ በእንግሊዝኛው ምህጻረ ቃል አጎዋ በመባል ከሚታወቀውና የትግራዩ ግጭት ሳቢያ የአፍሪካ ሀገሮች ምርቶቻቸውን ከቀረጥ ነጻ በሆነ መንገድ ወደ ዩናይትድ ስቴትስ እንዲያስገቡ የሚፈቅደው ፕሮግራም ተጠቃሚነቷን የሚያግድ እርምጃ ዩናይትድ ስቴትስ እያጤነች መሆኑን አስመልክቶም በሰነዘሩት ሀሳብ ሚዛን አልባ ያሉት እርምጃ ቁጥራቸው አንድ ሚሊዮን የሚደርስ አብዛኞቹም ሴቶች የሆኑባቸው የኢትዮጵያውያን ሰራተኞችን ለበለጠ ችግር የሚዳረግ ነው ሲሉ ሞግተዋል። በሌሎች ተፈናቃዮች በበዙባቸው የአገሪቱ አካባቢዎች በተለይም ደግሞ ባለፉት ቅርብ ወራት ብቻ ብዙ መቶ ሺህ ህዝብ በተፈናቀሉባቸው የአማራና የአፋር ክልል አካባቢዎች ለተፈናቃዮች እርዳታ ስለ መላክና አለመላኩ እንዲሁም በአካባቢው የረድኤት ተቋማት ይንቀሳቀሱ እንደሆን ሲሉ ባለስልጣናቱን ጠይቀዋል። ህዝብ ሲያልቅና ለእንግሊዝ ሲዳረግ አገራችን እስክትፈርስ ዝም ብለን ማየት አንችልም። ሁሉንም ወገናችንን በተቻለን ሁሉ መርዳት አለብን ያሉት የሃይማኖት መሪዎች በሰሜን ኢትዮጵያ ያለውን ግጭት አስመልክቶ ዩናይትድ ስቴትስ ባላት አቋም ላይ ያተኮሩና ከአስተዳደሩ ባለስልጣናትና ከምክር ቤቱ አባላት ጋር የሚደረጉ መሰል ውይይቶችና ንግግሮች እንደሚቀጥሉም ተናግረዋል።